ጴንጠቆስጤም ይባላል። ጴንጠቆስጤ ማለት በዓለ ሃምሳ ማለት ነው፣ ግሪክኛው ነው። ሌላ ምንም ትርጉም የለውም። እና ይህ ዕለት ታላቅ ዕለት ነው። ይህ ዕለት ባይኖር ኖሮ ቤተ ክርስቲያን አትኖርም ነበር። ይህ ዕለት ባይኖር ኖሮ እኛ በዚህ አንገኝም ነበር። ይህ ዕለት ባይኖር ኖሮ ሐዋርያት ይህንን የእግዚአብሔርን ቃል ባልጻፉልን ነበር። በዓለ ሃምሳ የሚለው ቃል የምናገኘው በኦሪቱ ክፍል ላይ ነው። በዘሌዋውያን ምዕራፍ 23 ቁጥር 15 ላይ ጀምሮ ስታነቡት የመጀመሪያውን መከር እስራኤላውያን ካገኙ በኋላ ያንን መከር ወዲያውኑ ይዘው አጭደው አዝመራቸውን አይጠቀሙበትም። መጀመሪያ ለእግዚአብሔር መሥዋዕት አድርገው ያቀርቡ ነበር። መጀመሪያ ለእግዚአብሔር በኩራት አድርገው ያቀርቡ ነበር። ቀዳሚያት አድርገው ያቀርቡ ነበር እና ያንን ካቀረቡበት ጊዜ ጀምሮ ሰባት ሳምንት ቆጥረው እስከ ሃምሳኛው ቀን ድረስ ታላቅ በዓል ያደርጉ ነበር። እግዚአብሔር ምግባቸውን፣ እግዚአብሔር መጠጣቸውን፣ እግዚአብሔር የኑሯቸው መሠረት ስለሆነ ከሁሉ በላይ ደግሞ ከእስራኤል ጋር እግዚአብሔር የገባውን ቃል ኪዳን ስላልረሳ እግዚአብሔር አምላክን ያከብሩ ነበር። ይሄ ነበረ በዓለ ሃምሳ የሚባለው በብሉይ ኪዳን። በሐዲስ ኪዳን ግን ከዚያ የተለየ ነው። በሐዲስ ኪዳን በዓለ ሃምሳን የምናከብርበት ምክንያት መንፈስ ቅዱስ በሐዋርያት ላይ ብቻ ሳይሆን ለመጀመሪያ ጊዜ በሰው ልጆች ታሪክ ውስጥ በምልአት የወረደበት ቀን ነው። ይህንን ቀን ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያን ልደት ይለዋል። ምክንያቱም እነዚያ ሐዋርያት፣ እነዚያ አሳጥማጆች መንፈስ ቅዱስ በእነርሱ ላይ ባይወርድ ኖሮ፣ በመንፈስ ቅዱስ ባይሞሉ ኖሮ፣ እነሆ ዛሬ ያገኘነውን ይህንን ታላቅ የሆነውን የአምላካችንን ሚስጥር፣ የመዳን ሚስጥር ባላወቅን ነበር። መንፈስ ቅዱስ ወደ እኛ ባይመጣ ኖሮ ልጅነትን ባላገኘን ነበር። ቤተ ክርስቲያንን፣ ከመስቀሉ ማሕፀን የተገኘችው ቤተ ክርስቲያን ከዚያ ከአስጨናቂው ዘመን የወጣችው በመንፈስ ቅዱስ አማካኝነት ነው። ስለዚህ ዛሬ ትልቅ በዓል ነው። በሀገራችን በቤተ ክርስቲያናችንም ስርዓት የአበይት በዓላት የቤተ ክርስቲያናችን አበይት በዓላት ከሚባሉት የጌታ በዓላት ከሚባሉት ከዘጠኙ አንዱ ነው ዛሬ የሚከበረው። ይህንን በደንብ ማወቅ ይኖርብናል። ስለዚህ በዛ ነው የምንጀምረው ማለት ነው። እግዚአብሔርን አመስግነን ደስ ብሎን ያንን መንፈስ ዛሬም እንዲልክልን አደል እንዴ። የአቤልን መስዋዕት ምንድን ነበር የዘመርነው? የአቤልን መስዋዕት እህ የተቀበልክ አምላክ ለእኛም ለምእመናን ምን በል መንፈስ ቅዱስን ላክ። በቅዳሴያችንስ ምንድን ነበር ምንለው? ቄሱ ምን ሲል ነበር? ፈኑ ጸጋ መንፈስ ቅዱስ ላእሌነ የመንፈስ ቅዱስን ጸጋ እህ በእኛ ላይ ላክልን። እኛም ተከትለ ነው አብረው ስንለው ነበር። ጸሎታችን ሁሉ የእግዚአብሔር መንፈስ በእኛ ላይ እንዲሆን ነው። ይህ የሆነበት የእግዚአብሔር መንፈስ ወደ ሰዎች የወረደበት በክብር የወረደበት በኃይል የወረደበት ቀን ቢኖር ዛሬ ስለሆነ ያንን ቀን እያሰብን ደስ ብሎን እግዚአብሔርን ልናከብር ይገባናል። ገና ሳይሰቀል ምን ብሎ ነበረ አባት እንደሌላቸው ልጆች ምን አለላችሁም አልተዋችሁም ብሏቸው ነበር። አባት እንደሌላቸው ልጆች አልተዋችሁም። እኔ እሄዳለሁ ከኔ በኋላ ሌላ አጽናኝን ምን እላለሁ? እልክላችኋለሁ። ሌላ አጽናኝ እሱ አጽናኝ ነበር። እሱ ራሱ አጽናኝ ነበር። ነገር ግን ደግሞ እኔ ወደ አብ ዘንድ ስሄድ፣ እኔ ወደ ክብሬ ስመለስ፣ ሌላ አጽናኝን እንደ እኔ ያለ የባህሪ አምላክ የሆነ እርሱን እልክላችኋለሁ ብሎ ቃል ገብቶ ነበር። ከማረጉ በፊትም ደግሞ እንደዚሁ ምን ነበረ ያላቸው? እናንተ ከላይ ኃይልን እስከምትቀበሉ ድረስ በኢየሩሳሌም ምን በሉ ነበር ያላቸው? ቆዩ። ባለፈው ሳምንት ዘምረነዋል ይህንኑ ቃል፣ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም እናንተ ግን በኢየሩሳሌም ምን በሉ ቆዩ፣ ከላይ ኃይልን ምን እስከምትሉ ድረስ እስከምትቀበሉ ድረስ በዚያ ቆዩ ብሏቸው ነበር። ያን የተስፋ ቃሉን ሊፈጽም ያን የተስፋ ቃሉን እውን ሊያደርግ ወልደ እግዚአብሔር ኢየሱስ ክርስቶስ ወደ ሰማይ አረገ። በአባቱ ቀኝ ተቀመጠና እነሆ ዛሬ እንደምናከብረው መንፈስ ቅዱስን ከአብ ተቀብሎ ላከልን። ክብርና ምስጋና ለርሱ ይሁን። በዚህም በመከራ ውስጥ ያሉት፣ በጭንቀት ውስጥ ያሉት፣ በችግር ውስጥ ያሉት፣ ዓለም ስፍራ ያልሰጣቸው፣ ሰው ስፍራ ያልሰጣቸው፣ በሰው ዘንድ የተናቁ የነበሩት አሳ አስጋሪዎች፣ ቀራጮች፣ አመንዝራዎች፣ ነፍሰ ገዳዮች ነገር ግን አምላካቸው በክብር የጠራቸው ተስፋውን በአንድ ቤት ውስጥ ሆነው እየጠበቁ እያለ ድንገት በአስደናቂ ሁኔታ መንፈስ ቅዱስ ወደ እነርሱ ዘንድ መጣ። ስለ መንፈስ ቅዱስ አመጣጥ ሐዋርያው ማለት የሐዋርያት ረድ የሆነው ሉቃስ በሚገባ ጽፎልናል። በሐዋርያት ሥራ ምዕራፍ ሁለት ላይ በሐዋርያት ሥራ ምዕራፍ ሁለት ላይ ምን ይላል? በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩዋቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። እነዚህ ሐዋርያት ሦስት ዓመት ከስድስት ወር ጌታን የተከተሉት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ለአይሁድ አሳልፎ አልፎ ከተሰጠ በኋላ ተበትነው ነበር ማለት ይቻላል። አንዳንዶቹ ወደ ዓሣ ማስገር ስራቸው ተመልሰው ነበር። ጌታ ሄዶ ጠራቸው እንጂ በጥብርያዶስ ባህር ሄደን እንዳየነው አይደለም። ራሱ ሄዶ ፈለጋቸው እንጂ። አንዳንዶቹ ወደ ቀደመ ስራቸው ተመልሰው ነበር። ፍርሃት ገዝቷቸው ነበር። ጭንቀት ገዝቷቸው ነበር። ችግር ገዝቷቸው ነበር። ነገር ግን እነዚህ ሰዎች የቱንም ያህል ደካሞች ነበሩ ብለን ብንናገርም የቱንም ያህል አስቸጋሪ ሕይወት ውስጥ ነበሩ ብንልም አንድ ግን ታላቅ የሚያደርጋቸው ነገር ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያርግ ሲል በቢታንያ ሰብስቧቸው ባርኳቸው ቅድም እንዳልኩት ከላይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ ብሏቸው ስለነበር ያለፉትን አስር ቀናት ማለትም በአርባኛው ቀን ነው ያደረገው። ከአርባው ቀን ጀምሮ ላለፉት አስር ቀናት ከኢየሩሳሌም ወዲህም ወዲያም ሳይሉ ተቀምጠው ነበር። የነበሩበትን ሁኔታ ሲናገር መጽሐፍ ቅዱስ ሦስት ነገሮችን ይጠቅስልናል። አንደኛ በአንድ ልብ ነበሩ። ቅዱስ ሉቃስ ይጽፍልን ምንድነው ያለው? ሁሉም በአንድ ልብ ሆነው ሳሉ ይላል። በአንድ ልብ ሆነው ምን ያደርጉ ነበር? ይጸልዩ ነበር። በጸሎት ይተጉ ነበር። ሁለተኛው ዋና ነገር ይሄ እንደገና ደግሜዋለሁ። የመጀመሪያው ነገር እነዚህ ሐዋርያት በፍርሃት የተሸበቡ ቢሆኑም፣ በጭንቀት የተሸበቡ ቢሆኑም። ዓለም የጣለቻቸው ቢሆኑም በዚያ ዝግ ቤት ውስጥ ተሰብስበው የዮሐንስ እናት የማርቆስ እናት ቤት ውስጥ ነበረ የተሰበሰቡት። በኢየሩሳሌም ነበረ የተሰበሰቡት። በራቸውን ዘግተው ነበረ የተሰበሰቡት። መቶ 20 ቤተሰብ ዐሥራ ሁለቱ ሐዋርያት፣ 72ቱ አርድእትና 36ቱ ቅዱሳት አንስት። ነገር ግን ያ ሁሉ ድካም ቢኖርባቸውም አንደኛውና ትልቁ ነገር ሁሉም በአንድ ልብ ነበሩ። እግዚአብሔር ማስተዋልን ይስጠን። አንዳንድ ጊዜ ለመበታተናችን ፍርሃታችንን ምክንያት እናደርጋለን። ለመለያየታችን ችግራችንን ምክንያት እናደርጋለን። አንድ አለመሆናችን መቸገራችን ነው እንላለን። እንዴ ሰውማ ሲቸገር ምንድን ነው መሆን ያለበት? አንድ ነው መሆን አለበት። አገር መውጫ መግቢያ ሲያጣ አንድ ነው መሆን ያለበት። ወደ የት እንደምንሄድ፣ የት እንደምንደርስ አቅጣጫ ስናጣ አንድ ነው መሆን አለበት። ሐዋርያቱ እንዲህ ነበር ያደረጉት። አንድ ልብ ነበሩ። ባለቤቱ ደግሞ ነግሮናል ሁለትም ሶስትም ሆናችሁ በስሜ በተሰባሰባችሁበት ተስማምታችሁ ከጸለያችሁ፣ በአንድ ልብ ሆናችሁ ከጸለያችሁ እኔ እሰማችኋለሁ ብሏል። እኔ አያችኋለሁ ብሏል። ስለዚህ የመጀመሪያው ነገር በአንድ ልብ ነበሩ። በአንድ ልብ ግን የሆኑት ለተንኮል አልነበረም በአንድ ልብ የሆኑት ለክፋት አይደለም በአንድ ልብ የሆኑት እህትን ለማጥፋት አይደለም በአንድ ልብ የሆኑት ወንድምን ወደ ቁልቁል ለመሳብ አይደለም በአንድ ልብ የሆኑት ለጸሎት ነበር በአንድ ልብ ነበሩ በጸሎት ሁለተኛው ሦስተኛው ተስፋውን በመጠበቅ ላይ ነበሩ መቼ ነው ምትመጣው መቼ ነው ምትጎበኘን መቼ ነው ምታየን እያሉ ይጠብቁት ነበር። የተወደዳችሁ ኦርቶዶክሳውያን አባቶቼ፣ እናቶቼ እነዚህ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምራቸው ያን የሚማሩትን ነገር በሚገባ ለመረዳት ያልቻሉ ነበሩ። የዮሐንስ ወንጌል ምዕራፍ 14 ቅድም አባታችን በቅዳሴ ላይ ሲያነቡልን ወንጌሉን ሰምታችሁ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ነበር ያላቸው፣ ብትወዱኝ ትእዛዜን ጠብቁ። ቁጥር 15 ላይ ምዕራፍ 14፣ ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየው እና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ዓለም ሊቀበለው አይችልም። ይህንን መንፈስ ይህ አሁን አብ የሚልከው ይህ አሁን ወልደ እግዚአብሔር ኢየሱስ ክርስቶስ ከአብ ተቀብሎ በሐዋርያት ላይ ያፈሰሰው መንፈስ ዓለም ሊያውቀው፣ ዓለም አንደርስታንድ ሊያደርገው የማይችለው ነው አለ ወልደ እግዚአብሔር ኢየሱስ ክርስቶስ። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ይህ መንፈስ ወደ ሐዋርያት ሊመጣበት ያስፈለገበት ምክንያት ለምንድን ነው? የምነግራችሁ ብዙ ነገር አለኝ አለ ጌታ። የማስተምራችሁ ብዙ ነገር አለኝ ልትሸከሙት ግን እህ አትችሉም አለ። እነዚህ ሦስት ዓመት ከስድስት ወር ሲከተሉት ብዙ ነገር ቢነግራቸውም አንዳንዱን ሊሸከሙ አልቻሉ። ስለ ሰማያዊው ነገር ሲነግራቸው እነሱ የሚያስቡት ስለምን ነበር? ስለ ምድራዊው ነበር። ጌታ ስለ ፈሪሳውያን እርሾ ሲነግራቸው እነሱ ምን ይሉ ነበረ? ውይ እንጀራ ስላልያዝን ነው ይሉ ነበር። ስለ ፈሪሳውያን እርሾ የነገራቸው ጌታችን ስለ ግብዝነት ነበር፣ ስለ ማስመሰል ነበር፣ ስለ ማስመሰል ሃይማኖተኝነት ነበር ውስጥ በክፋት ተሞልቶ ውጭን ሃይማኖተኛ ስለማድረግ ነበር። ጌታ ስለዚያ የነገራቸው፣ እነሱ ግን ስለ እንጀራ ያስቡ ነበር። ለምን? ምክንያቱም የእግዚአብሔርን ነገር በሰዋዊ አይምሮ የእግዚአብሔርን ነገር ሰዋዊ በሆነ አመክንዮ ልንረዳው አንችልምና ጌታ ግን ምናላቸው፣ አሁን የምነግራችሁን ልትረዱት አትችሉም? አሁን የምናገራችሁን ልታስተውሉት አትችሉም። የእውነት መንፈስ በመጣ ጊዜ በዚያን ጊዜ እርሱ ወደ እውነት ምን ይላቸዋል ይመራቸዋል። የመንፈስ ቅዱስ ሥራ ይህ ነው። ለመሆኑ ይህ መንፈስ ቅዱስ ማን ነው? ማን ነው መንፈስ ቅዱስ? መንፈስ ቅዱስ ከሦስቱ አካላት አንዱ አካል ክብሪ ግባውና እህ መንፈስ ቅዱስ ምንድን ነው? እግዚአብሔር ነው። በመንፈስ ቅዱስ ምን እንላለን? በጸሎት ሃይማኖት ጸሎት ሃይማኖት ተረሳ። በመንፈስ ቅዱስ ምን እንላለን? እናምናለን። ጌታ ማህያዊ በሚሆን በመንፈስ ቅዱስ ምን እንላለን እናምናለን፣ እንሰግድለታለን። በነቢያትና በሐዋርያት ምን ያለ የተናገረ፣ በነቢያትና በሐዋርያት አድሮ የተናገረ፣ ነቢያትን የሚያናግር፣ ሐዋርያትን የሚያናግር፣ ምስጢርን የሚገልጽ። በመንፈስ ቅዱስ እናምናለን ብለን የምንናገርበት አንዱ ምክንያት መንፈስ ቅዱስ ከሦስቱ አካላት አንዱ አካል ነው፣ እግዚአብሔር ነው። አርዮሳውያን በዚህ ዘመንም ያሉ የይሖዋ ምስክሮች ነን የሚሉ ጀሆቫ ዊትነስ መንፈስ ቅዱስን የመንፈስ ቅዱስን እግዚአብሔርነት ብቻ ሳይሆን አካልነትንም ይሽራሉ ወይንም ይክዳሉ። እና መንፈስ ቅዱስን ልክ እንደ አንድ ኃይል፣ እግዚአብሔር እንደሚጠቀምበት አንድ ኃይል አድርገው ነው የሚያዩት። እኛ እንደዛ አይደለም የምንናገረው መንፈስ ቅዱስ የሚመለክ የሚሰገድ፣ የሚቀደስ፣ የሚወደስ ከአብ ከወልድ ጋራ የምንሰግድለት አምላክ ነው። ክብርና ምስጋና ለርሱ ይሁን። መንፈስ ቅዱስ ከአብ ከወልድ ጋር በመሆን ዓለምን የፈጠረ ዓለምን የሚመግብ ነው። ለዚህ ነው ገና መጽሐፍ ቅዱሳችሁን ስትከፍቱ ኦሪት ዘፍጥረት ምዕራፍ አንድ ላይ በመጀመሪያ እግዚአብሔር ሰማይንና ምድርን እህ ፈጠረ ይልና የእግዚአብሔርን መንፈስ በውሃ ላይ ምን ብሎ ነበር ይላል፣ ሰፎ ነበር ይላል የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። የእግዚአብሔር መንፈስ ዓለምን ያስተካክል ነበር። የእግዚአብሔር መንፈስ ዓለምን ይፈጥር ነበር። የእግዚአብሔር መንፈስ ዓለምን ውበት ይሰጠው ነበር። የእግዚአብሔር መንፈስ ዓለምን መልክ ይሰጠው ነበር። ለዚህ ነው ቅዱስ ዳዊት በመዝሙረ ዳዊት ላይ ምን ይላል? ሳህሉ ለእግዚአብሔር መልአ ምድረ የእግዚአብሔር አብ ቸርነቱ ዓለምን ሁሉ ሞላ ወበቃለ እግዚአብሔር ጸና ሰማያት በእግዚአብሔር ቃል በወልድ ደግሞ ሰማያት ምን አሉ ጸኑ። ወእምስ ትንፋስ አፉ ሁሉ ኃይሉ ከአፉ ውስጥ ትንፋስ የተነሳ ደግሞ በኃይሉ በታላቅነቱ እግዚአብሔር ዓለምን መገበ፣ ጠበቀ፣ አስተዳደረ ይለናል። እግዚአብሔር መንፈስ ቅዱስ ዓለምን የፈጠረ ዓለምን የሚያስተዳድር ነው። እግዚአብሔር መንፈስ ቅዱስ ለሰዎች ጥበብን ማስተዋልን፣ እግዚአብሔርን መፍራትን፣ ሰላምን የሚሰጥ ነው። ይህ ሁሉ ስጦታ የሚመጣው በሰዎች ሕይወት ውስጥ የሚታየው መልካም የሆነ ስጦታ ሁሉ የሚመጣው ከእግዚአብሔር መንፈስ ቅዱስ ነው። በትንቢተ ኢሳይያስ ምራፍ አስራ አንድ ላይ የእግዚአብሔር መንፈስ ያርፍበታል ይልና የእግዚአብሔር መንፈስ እግዚአብሔርን የመፍራት መንፈስ፣ የሰላም መንፈስ፣ የፍቅር መንፈስ፣ የትህትና መንፈስ እያለ እግዚአብሔር መንፈስ ቅዱስን ይጠራል። ሐዋርያው ቅዱስ ጳውሎስም በገላትያ መልእክቱ ላይ ምን ይለናል? በመንፈስ ተመላለሱ ይለናል። የስጋን ስራ ተዉት ይለናል። እናም የመንፈስ ፍሬ እነዚህ ናቸው ብሎ ይጠቅስልናል። ገላትያ ምዕራፍ አምስት ቁጥር ሀያ ሁለት የመንፈስ ፍሬ ግን ደስታ፣ ሰላም ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሀት፣ ራስን መግዛት ናቸው ይላል። ይሄ ሁሉ የሚመጣው ከማን ነው? ከመንፈስ ቅዱስ ነው። አንድ አባት አሁኑ አርፈዋል፣ ሲጽፉ ምናሉ እንደው ስንት የስንት ቅዱሳን መታሰቢያ ቤተ ክርስቲያን ሲኖር እንደው የመንፈስ ቅዱስ ለምንድን ነው የሌለው ብለው ጻፉ። ለምን ይመስላቸዋል? ለምንድን ነው የሌለው? ሁሉ ነገር የሚሰራው በማን ነው? በመንፈስ ቅዱስ ነው። ይሄ ሁሉ የምታዩት ቤተ ክርስቲያን ቤተ ክርስቲያኑ ብቻም አይደለም በቤተ ክርስቲያን ውስጥ የሚከናወነው ማናቸውም ድርጊት ሕፃን ቢጠመቅ የእግዚአብሔርን ልጅነት የሚያገኘው በማን ነው? በመንፈስ ቅዱስ ነው። የእግዚአብሔር መንፈስ ሲያርፍበት ነው የእግዚአብሔርን ልጅነት የሚያገኘው። የእግዚአብሔር መንፈስ የሌለው እሱ እግዚአብሔርን ሊያመሰግን አይችልም። ባልና ሚስቶች የእግዚአብሔርን ጸጋ የሚያገኙት ለትዳራቸው የሚያስፈልጋቸውን ጸጋ በሚስጥረ ተክሊል የሚያገኙት በምንድን ነው? በመንፈስ ቅዱስ ነው። ከሰዎች መካከል ለአገልግሎት ካህናትን የሚለይ ካህናትን የሚጠራ ማን ነው? ንገሩኝ። መንፈስ ቅዱስ ነው። ለዚህም ነው በሐዋርያ ሥራ ምዕራፍ 20 ቁጥር 28 ላይ መንፈስ ቅዱስ እናንተን ጳጳሳትና ኤጲስቆጶሳት አድርጎ ለሾምባት ለእናንተና ለራሳችሁና ለመንጋ ሁሉ ተጠንቀቁ እያለ ጳጳሳቱን የሚያስጠነቅቃቸው መንፈስ ቅዱስ ነው የሚመራው ጳጳሳትን የሚሾም መንፈስ ቅዱስ ነው ቀሳውስትን የሚሾም መንፈስ ቅዱስ ነው ዲያቆናትን የሚሾም መንፈስ ቅዱስ ነው ምእመናንን ወደ ንስሐ የሚጠራ ማን ነው ምን ነው? ፈራችሁ? ማን ነው የሚጠራው? መንፈስ ቅዱስ ነው። የኔ ውሳኔ ነው ልንል እንችላለን አ ይመስላችኋል ከሌላው የተሻለ አይኪው ስላለን ይመስላችኋል እዚህ ያለነው? ነው ይመስላችኋል ከሌላው የተሻለ ከሌላው ልዩ የሆነ ጥሩ የሆነ ኑሮ ስላለን ነው እዚህ ያለነው? ውሸት። እግዚአብሔር ምረቱን፣ ቸርነቱን ስላደረገልን ነው እንጂ በእኛና እዚህ ሎስ አንጀለስ ባለው እስር ቤት ውስጥ ባሉት ወንጀለኞች መካከል ያለው ልዩነት ምንድን ነው? ግርግዳ ነው የለየንኝ እንጂ ያም ግርግዳ የእስር ቤቱ ግርግዳ ይምሰላችሁ። የእግዚአብሔር ቸርነት ነው። እግዚአብሔር ይክበር ይመስገን። የኔን ይሄን ነው ማውቀው። እዚያ የቆምኩት የምናገረው፣ የማስተምረው፣ የምዘምረው ከሌሎች የተሻልኩ ስለሆነ አይደለም። የእግዚአብሔር ምረት የእግዚአብሔር መንፈስ እርሱ በማይነገር ሚስጥሩ ስለ ጠራን ነው እንጂ። ስለዚህ እግዚአብሔር መንፈስ ቅዱስ ሰዎችን የሚጠራ ነው ሰዎችን የሚባርክ ነው። ስጦታ የሚሰጥ ነው። ምንም የሌለውን አንደበት የሚሰጠው የሚያዘምረው፣ የሚያሰብከው፣ የሚያስቀድሰው፣ ትሕትናን የሚሰጠው ገንዘቡን ለድሆች እንዲሰጥ የሚያደርግ፣ ለሰዎች እንዲራሩ የሚያደርግ የእግዚአብሔር መንፈስ ነው። ያ መንፈስ ነበረ በሐዋርያት ላይ የወረደው። መንፈስ ቅዱስ ሲመጣ በእሳት አምሳል ነበረ የመጣው በእሳት አምሳል በነፋስ መጣ ነው የሚለው። ድንገት አውሎ ነፋስ መጣ ነው የሚለው። የእሳት እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በግሪኩና በዕብራይስጡ ነፋስ የሚለው ቃልና መንፈስ የሚለው ቃል አንድ አይነት ነው። በዕብራይስጡ ሩህ ነው የሚለው። እኛም ጋር ነፍሳችን ስንል ምንድን ነው? ሩህ ነው አይደል? ምን ሩሄ ወጣች እንላለን። ዕብራይስጡም ያው ነው። በግሪኩም ኒውማ ይለዋል። ነፋስ ማለትም መንፈስ ማለትም ያው ነው፣ አንድ አይነት ነው። መንፈስ ቅዱስ በነፋስ አምሳል ነው የተመሰለው። በዮሐንስ ወንጌል ምዕራፍ ሶስት ላይ ምን ይላል? ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን በአይንህ ምን አትለውም፣ አታደርገውም ከእግዚአብሔር መንፈስ የተወለደም እንዲሁ ነው ብሎ በነፋስ እና በእግዚአብሔር መንፈስ ቅዱስ መካከል ያለውን ነገር ያሳያል። ነፋስ እንደ ነፋስ መስሎ መንፈስ ቅዱስ መጣ። በእነዚያ በነበሩት በመቶ ሃያ ቤተሰቦች በአስራ ሁለቱ ሐዋርያትና በሰባ ሁለቱ አርዴት በሰላሳ ስድስቱ ቅዱሳት ሴቶች ላይ መንፈስ ቅዱስ ሞላባቸው። እዚያ ውስጥ ያሉትን ሰዎች ታሪክ ልንገራቸው። ገሚሱ ዘጠኝ ሰባት አጋንንት የነበረበት እንደነማርያም መግደላዊት ያሉ ዕድሜ ልካቸውን በዘማዊነት የኖሩ ገሚሶቹ ነፍስ በመግደል ብዙ ሰው ያጠፉ ሽምቅ ተዋጊዎች፣ ገሚሶቹ አንድ አሳ ለማግኘት ሌት ተቀን የሚለፉ ምንም መጽሐፍ ቅዱስ የማያውቁ አሳ አስጋሪዎች ሰው የጣላቸው ነበሩ። ግን አንድ ነገር አድርገው ነበር። ሁሉን ትተው ወልደ እግዚአብሔር ኢየሱስ ክርስቶስን ምን ብለው ነበር? ተከትለው ነበር። እሱ ደግሞ ምን ብሏቸው ነበረ? እያድገክሙ እጓለ ማውታ ትኩኑ አባት እንደሌላቸው ልጆች ምን አላችሁም አልተዋችውም ብሏቸው ነበር። ያ አምላክ ተስፋውን ጠብቆ በእነርሱ ላይ መንፈሱን አፈሰሰ። ትላንት ከትናንት ወዲያ በሌላ ዓለም ውስጥ ነበሩ። ዛሬ ግን ከዚያ ከመንፈስ ቅዱስ የተነሳ ልዩ ሰዎች ሆኑ። አዋቂዎች ሆኑ። ማወቅ ብቻ አይደለም የዕብራይስጡን ቋንቋ ማወቅ ብቻ አይደለም የአራማይኩን ቋንቋ አሁን ግን ኖረውበት የማያውቁበትን ሀገር ሁሉ ቋንቋ መናገር ጀመሩ ሰው የሚሰማውን ቋንቋ መናገር ጀመሩ። በዚያን ጊዜ በበዓሉ ስፍራ የነበሩ ከመላው ዓለም የተሰበሰቡ ብዙ ሰዎች ነበሩ። ከሜሶፖቶሚያ የመጡ ነበሩ፣ ከአረቢያ የመጡ ነበሩ። ዮሐንስ አፈወርቅ ምን ይላል? የኢትዮጵያ ሰዎችም ነበሩ ይለናል። በበዓል ሃምሳ ቀን እነዚያ ሁሉ ሰዎች በቋንቋቸው እነዛ ሐዋርያት ሲናገሩ መስማት ጀመሩ። ሉቃስ ምን ይለናል? የጳርጤና የሜድ፣ የቦታ ስሞች ናቸው እነዚህ ሁሉ የጳርጤና የሜድ ኤላሜጥም ሰዎች በሁለት ወንዝ መካከል በይሁዳ በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ይህ እንዴት ሊሆን ቻለ? እነዚህ ገሊላውያን አይደሉም ወይ? እነዚህ መጽሐፍት የማያውቁ አይደሉም ወይ? ይሄ ሁሉ የተዘረዘረ አገር ውስጥ ያሉ ልዩ ልዩ ቋንቋዎች ናቸው። ሁለት ወንዞች መካከል የሚለው ሜሶፖታሚያ የዛሬዋ ኢራቅ ማለት ነው። ከኢራቅ ከሊቢያ፣ ከአረቢያ፣ ከሮም ከተለያየ ስፍራ የመጡት ሁሉ ከየመጡበት አገር ይዘውት የመጡትን ቋንቋ ሐዋርያቱ ሲናገሩ መስማት ጀመሩ። እነዛ ሐዋርያት አሁን በዝግ ቤት ታስረው መቀመጥ ጊዜው አበቃላቸው። እግዚአብሔር ይክበር ይመስገን። አንገት መድፋት አበቃላቸው። ለምን? እሳቱ የተኮሰው ሸክላ ውሃ ቢነካው ምን ይሆናል? ይፍረከረካል? አይሆንም። እሳት የነካው ብረት፣ በእሳት የጠራ ብረት ዝገቱ ሁሉ ወድቆለት በውስጡ ያለው ባዕድ ነገር ሁሉ ወጥቶለት የጠራ ብረት እንደሚሆን ሁሉ ሸክላውም ጠንካራ እንደሚሆን፣ የሚይዘውን ነገር በሚገባ እንደሚይዝ ሁሉ እነዚያ ሐዋርያት መንፈስ ቅዱስ በእነርሱ ላይ በወረደ ጊዜ ፈሪዎች የነበሩት ደፋሮች ሆኑ፣ አላዋቂዎች የነበሩት ባለአእምሮዎች ሆኑ። ጥቡዓን ሆኑ ይሉናል አባቶች። ደፋሮች ሆኑ። ደፋር መሆን ብቻም አይደለም ወጥተው በማያውቁት ቋንቋ፣ በኢራቅ ቋንቋ፣ በሊቢያ ቋንቋ፣ በአረቢያ ቋንቋ፣ በመላው ዓለም በሚገኝ ቋንቋ ይናገሩት ጀመር። የዚያ ሀገር ተወላጆች የሆኑት ምን ማለት ጀመሩ? መስማት ጀመሩ፣ መስማት ጀመሩ። ይህን ጊዜ አንዳንዶቹ መተቸት ጀመሩ። ይሄ እነዚህ ሰክረው ነው አሉ። ሰክረው ነው ጉሼ ወይን ጠጅ ጠጥተው ነው ዝም ብለው ነው የሚለፈልፉት። ማለት ጀመሩ። ያን ጊዜ አንድ ሰው ተነሳ። ፍርሃት ስንት ነገር ያደረገው ፍርሃት አምላኩን ያስጋደው ፍርሃት አላውቀውም ያሰኘው ነገር ግን ጌታ ደግሞ አለቅህም ያለው እንደሱ ስራ ሳይሆን እንደሱ ተግባር ሳይሆን የዮና ልጅ ስምዖን ሆይ እህ ትወደኛለህን? በጎቼን ጠብቅ። የዮና ልጅ ስምዖን ሆይ ትወደኛለህን? ግልገሎቼን ጠብቅ። የዮና ልጅ ስምዖን ሆይ ትወደኛለህን? ጠቦቶቼን ጠብቅ ያለው ያ ጴጥሮስ በዚያን ጊዜ ተነሳ የአውራ ዶሮ ጩኸት ህሊናውን እንዳልሸቆጠው የዚያች የገረዲቷ ፊት ማጥቆር አምላኩን እንዳላስካደው፣ አሁን ግን በብዙ ሺህ የሚቆጠሩ ሰዎች ፊት ቆመና፣ የለም ሰዓታችሁን ተመልከቱ አላቸው። ገና በጠዋት ነበርና የእግዚአብሔር መንፈስ የወረደው ማን ነው በዚህ ሰዓት የሚጠጣው አላቸው። ተመልከቱ ሰዓታችሁ እኮ ገና ጠዋት ነው። እነዚህ ሰዎች እንዳላችሁት የወይን ጉሽ ጠጥተው አይደለም፣ ሰክረው አይደለም። ነገር ግን በነቢዩ በኢዩኤል የተነገረው ቃል ምን ይል ዘንድ ነው ይፈጸም ዘንድ ነው። ከዛማ ምኑ ይነገራል? እስከ ዛሬ ድረስ ለሰባኪዎች፣ ለቤተ ክርስቲያን አባቶች፣ ለጳጳሳት፣ ለቀሳውስት፣ ለፓትርያርኮች አብነት የሚሆነውን ስብከት ያ መጽሐፍ የማያውቀው ያ አሳስ የነበረው ያ ካሃዲ የተባለው አምላኬን አላውቀውም ያለው ያ አውራዶሮ የወቀሰው ሰው ተነሳና መስበክ ጀመረ። ሲሰብክ እሱ አንደበቱን ሲከፍት በውስጡ ያለው የእግዚአብሔር መንፈስ አብሮ መናገር ጀመረ። ያን ጊዜ ይሰሙት የነበሩት ልባቸው ተነካ። ያን ጊዜ እሱ ሲናገር፣ እሱ ሲያወራ፣ እሱ ሁሉን ነገር ሲገልጥላቸው፣ ነገረ መስቀሉን ሲገልጥላቸው ልባቸው በቀጥታ ወደ ቀራንዮ ሄደ። በማመቻመቻ አልነበረም የተናገረው። ግዴላችሁ ምባካችሁ ትንሽ አንደርስታንድ አድርጉን፣ አይደለም ያላቸው። እናንተ ተመቅኝታችሁ የሰቀላችሁት ጌታ እርሱ ከሙታን ተነስቶ በእግዚአብሔር ቀኝ አለ አላቸው። ይህ አሁን የምታዩትን ያፈሰሰው ይህ አሁን የምታዩትን ስጦታ የሰጠው እርሱ የናዝሬቱ ኢየሱስ ክርስቶስ ጌታ አዳኝ እንደሆነ የእስራኤል ቤት ሁሉ ይወቃል። እንዴት አይነት ደስ የሚያሰኝ ቃል ነው። ያ በፍርሃት የተያዘው እውነትን ለመናገር ሲነሳ ከማን የተነሳ ከማን የተነሳ ከመንፈስ ቅዱስ የተነሳ ያን ጊዜ ልባቸው ተነካ እና ምን አሉት ሦስት ሺህ ሰዎች ሦስት ሺህ ሰዎች በዛሬው ዕለት መጡና ምን እናድርግ አሉት ቅዱስ ሉቃስ ምን ይለናል አጭር ቃል ነው የነገራቸው ብዙ ውትብትብ ነገር አላበዛባቸውም ምክንያቱም አሁን የቅዱስ ጴጥሮስ አእምሮ በመንፈስ ቅዱስ የታሸ የተሟሸ ስለሆነ የሚናገረውን የሚያውቅ ነበረ አይለፈልፍም ነበረ አይዘባርቅም ነበረ ምን ነበረ ያለው እዛ ደብረ ታቦር ላይ ምንድን ተባለ ታውቃላችሁ አይደል የሚናገረውን አያውቅም ነበር ነው የተባለው፣ ስለ ጴጥሮስ። አሁን ግን እንደዛ አይደለም። አሁን ግን የሚናገረውን የሚያውቅ ብቻ ሳይሆን ርዕሰ ሐዋርያት ሆነ። አሁን ግን የሚናገረውን የሚያውቅ ብቻ ሳይሆን የቤተ ክርስቲያን አለቃ ሆነ። አሁን ግን የሚናገረውን የሚያውቅ ብቻ ሳይሆን ቤተ ክርስቲያንን የሚመራ ሆነ። እናም አላቸው እነዚያን ሶስት ሰዎች ሶስት ሺህ ሰዎች ንስሐ ምን በሉ ግቡ። በወልደ እግዚአብሔር ኢየሱስ ክርስቶስ አምናችሁ ምን በሉ ተጠመቁ የአምላካችን ተስፋው ለእናንተና ለልጆቻችሁ። ለዚህ ነው ሕፃናትን የምናጠምቅበት ምክንያት። የአምላካችን ተስፋው ለእኛ ብቻ አይደለም። እኔ ክርስቲያን ሆኜ ልጄ አረማዊ እህ አይሆንም። የማጠምቀው እኔ ያገኘሁትን ተስፋ ልጄም ምን ስለሚያደርግ ነው ስለሚያገኝ ነው አንተ ያገኘኸውን በረከት አንተ ያገኘኸውን ጸጋ ልጅህ ስለሚያገኝ ልጅህን ታስጠምቃለህ። በኦርቶዶክሳዊት ቤተ ክርስቲያን ሥርዓት ለምን? ሐዋርያው እንዲህ ብሎናልና የተስፋው ቃል ለእናንተና ለልጆቻችሁ። የምናሳድጋቸውም አረማዊ አድርገን አይደለም። ገና አድገው 17 18 ዓመት ሲሆኑ ከዚያ በኋላ ክርስቲያን ይሆናሉ ብለን አይደለም። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ ስድስት ላይ እንደነገረን ወላጆች ሆይ ልጆቻችሁን በጌታ ምክርና ተክስ ልጆቻችሁን በጌታ ምክርና ተግሳጽ ምን በሏቸው? አሳድጓቸው። በጌታ ምክርና ተግሳጽ አሳድጓቸው። ሐዋርያው የነገረንን ይዘን ነው። በበዓለ ጰራቅሊጦስ ዕለት የተስፋው ቃል ለእናንተና ለልጆቻችሁ፣ ጌታ አምላካችንም ለሚጠራቸው በሩቅ ላሉት ሁሉ ነው አለ። በአማዞን ጫካ እንኳን ላሉት ለእነሱ ሁሉ ነው ይሄ መንፈስ ቅዱስ የወረደው። ለናንተም ልጆች ነው። በሩቅ ላሉትም ሁሉ ነው አለ። በዚያን ቀን እነዚያ ሶስት ሺህ ሰዎች አመኑ። መቶ ሃያ የነበሩ በፍርሃት ተጨንቀው የነበሩት በአንድ ጊዜ ሶስት ሺህ አንድ መቶ ሃያ ሆኑ። ወዲያው ትንሽ ቆይተው ቅዱስ ጴጥሮስና ዮሐንስ ደግሞ እንደገና መቅደስ ሄዱ። ትንሽ ቀን ቆይተው መቅደስ ሄዱና ዕድሜ ልኩን ገንዘብ ሲለምን የነበረውን ሰው አገኙት። ገንዘብ የሚሰጣቸው መስሏቸው መስሎት አይን አይናቸውን እጅ እጃቸውን ሲያይ ቅዱስ ጴጥሮስ ምን አለው? ብርና ወርቅ የለኝም አለው፣ ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስም ተነስና ተመላለስ አለው። ያን ክብር ያዩ አምስት ሺህ ሰዎች ወዲያውኑ ምን ሆኑ? ተጨመሩ። 3000 ሲደመር 5000 ስንት? 8000። 8000 120፣ ምክንያቱም 120 ነበሩ። ወዲያው 30 ዓመት በማይሞላ ጊዜ ውስጥ እነዚያ የገሊላ አሳጥማጆች ይመሩት የነበረው፣ እነዛ አላዋቂዎች የነበሩት ይመሩት የነበረው፣ እነዛ ሰው የገፋቸው ይመሩት የነበረው ኢየሩሳሌምን በአፍጢሟ መድፋት ብቻ ሳይሆን ዓለምን ሁሉ አናውጦ ከኢየሩሳሌም ወደ ሰማርያ፣ ከዚያም ወደ ይሁዳ፣ ከዚያም ሮም ደረሰ። ሮም ደረሰ እነ ኔሮን ቄሳር ክርስቲያኖችን እናጥፋ ብለው አዋጅ እስኪያውጁ ድረስ። ለምን? ምክንያቱም የመጀመሪያ ዘመን ክርስቲያኖች መንፈስ ቅዱስ ከእነርሱ ጋር እ ነበረ መንፈስ ቅዱስ ከእነርሱ ጋር ስለነበር የሚናገሩት እውነት ነበረ የሚናገሩት ሰውን የሚፈውስ ነበር። የሚናገሩት ልብን የሚነካ ነበር። ፈኑ ጸጋ መንፈስ ቅዱስ ላሌነ። አቤቱ የመንፈስ ቅዱስን ጸጋ ወደኛ ምን በል ላክ። ዛሬ ቤተ ክርስቲያን ልትለምነው የሚገባት ሌላ ነገር አይደለም። አባቶቼ እናቶቼ፣ ልትለምኑት አናኔ እንላለን። እንደው ዶክተሮች ቢሆኑ የእኛ ቄሶች ማስተርስ ያላቸው ቢሆኑ የእኛ ቄሶች የተማሩ የተመራመሩ እንግሊዘኛውን ከፈረንሳይኛ የሚያማቱት ፈረንሳይኛውን ከላቲኑ የሚጠቅሱት ቢሆኑ አይምሰለን ሰለን ለቤተ ክርስቲያን የሆንት ከፈለጋችሁ መንፈስ ቅዱስ ሆይ ቤተ ክርስቲያንህን ጎብኝ በሉት። እነዚያ የማያውቁት የነበሩትን የጠራህ ድሮም የነበሩትን እነዚያን አባቶቻችንን አላዋቂዎች ናቸው ብለን በኛ ስታንዳርድ በኛ መመዘኛ የምንናገራቸው፣ መማር አያስፈልግም ማለት አይደለም። ትልቁ ችግራችን ግን እሱ አይደለም። የቤተ ክርስቲያን ትልቁ ችግሯ ሰዋዊ እውቀት አይደለም። የቤተ ክርስቲያን ትልቁ ችግሯ የዚህ ዓለም መመዘኛ አይደለም። የቤተ ክርስቲያን ትልቁ ችግሯ መሪዋ የሆነውን መንፈስ ቅዱስን መርሳቷ ነው። መሪዋ የሆነውን መንፈስ ቅዱስን መርሳቷ ነው። የቤተ ክርስቲያን ትልቁ ችግሯ፣ የአባቶቻችን ትልቁ ችግራቸው የሾማቸውን ጌታ መልእክት መርሳታቸው ነው። ዓለም የሚነገረንን በዚያ አውደ ምህረት ላይ ስንናገር ያኔ ነው የእኛ ፍርድ። ሰይጣን የሚናገረንን ሰው የሚናገረንን በዚያ አውደ ምህረት ላይ ስንናገር ያኔ ነው የእኛ ፍርድ። ምክንያቱም የእግዚአብሔር መንፈስ የሰላም መንፈስ ነው። የእግዚአብሔር መንፈስ የእውነት መንፈስ ነው። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ ሶስት ላይ የእግዚአብሔር መንፈስ ባለበት በዚያ ምን አለ ይላል አርነት አለ። አርነት ማለት ማለት ነው ነጻነት ማለት ነው። የእግዚአብሔር መንፈስ ባለበት በዚያ ነጻነት አለ ይላል። ያን የእግዚአብሔርን መልእክት የምንናገር ከሆነ ሰዎችን ነጻ ልናደርግ እንችላለን። ያ የእግዚአብሔር መንፈስ ቤታችን ውስጥ ካለ በኃጢአት እስራት ታስረን እኛም ታስረን ልጆቻችንን ልናስር እኛ ታስረን የህይወት ጓደኞቻችንን ልናስር አንችልም። ምክንያቱም የእግዚአብሔር መንፈስ ወደ ቤታችን ከገባ ቤታችንን ነጻ ያወጠዋል። አሁንም ነፃ ያውጣልን። ለዚህ ነው ዛሬ መንፈስ ቅዱስ ሆይ ወደ ቤተ ክርስቲያናችን ና ልንለው ይገባል። እና እንዳስለመድከው በቅዳሴያችን እንደምንጠራው በዚያ በያዕቆብ ዘሥሩግ ቅዳሴ ላይ ምን ይላል? ሰማይ ይከፈት ይላል። ሰማይ ይከፈት፣ የእግዚአብሔር በጉ ይውረድ፣ በዚህ ኅብስትና በዚህ ወይን ላይ ይቀመጥ፣ መንፈስ ቅዱስ ይምጣ፣ ይህን ኅብስት ወደ እውነተኛ ሥጋ፣ ይህን ጽዋም ወደ እውነተኛ ደም ይለውጠው ይላል። ያ መንፈስ ኅብስቱንና ወይኑን መለወጥ ብቻ ሳይሆን ዛሬ እንለምነው የሚገባን እኛንም እንዲለውጠን ነው። አገልጋዮችን እንዲለውጠን ሚመናንን እንዲለውጠን የምንናገረው ሀገርን የሚያድን እንዲሆን የምንናገረው ሀገራችንን ቤተ ክርስቲያናችንን የሚያድን እንዲሆን ከገባንበት ድንቁርና ከገባንበት መለያየት ከገባንበት መነካከስ እግዚአብሔር እንዲያወጣን እግዚአብሔር ለዚች ሀገር የወደፊት አቅጣጫዋን እንዲናገር። አንዳንድ ጊዜ አንዳንድ ሰዎች ለምንድነው ቀሲስ ስለ ኢትዮጵያ ብዙ ጊዜ የምትናገረው ይሉኛል። አርበኛ ስለሆንኩ አይደለም። እናንተ ኢትዮጵያውያን ስለሆናችሁ ነው። ሌላ ህዝብ ቢሆን ኖሮ ሌላ እናገር ነበር። እናንተ ኢትዮጵያውያን ስለሆናችሁ ስለ ኢትዮጵያ እናገራለሁ። ኢትዮጵያን የመሰረተው ሳር ቅጠሉ አይደለም መሬቱ አይደለም። ኢትዮጵያን ኢትዮጵያ ያሰኛት እናንተ ናችሁ። እናንተን እንዳገለግል ከሆነ ደግሞ እግዚአብሔር ያቆመኝ ስለ ኢትዮጵያ ያነግራችኋለሁ የምናገረው በልተነሳ ያንን ጨፍጭፍ ብዬ አይደለም። እግዚአብሔር ይጠብቀኝ እንደዚያ ብዬ እንዳልናገር። የምናገረው ወንድም በወንድም ላይ ይነሳ ብዬ አይደለም። የምናገረው እህት በእህቱ ላይ ይነሳ ብዬ አይደለም። የምንነጋገረው የእግዚአብሔር መንፈስ ምን ይላል፣ ስለምናየው ነገር ምን ይላል፣ ስለምናየው ስለምንመለከተው ነገር የእግዚአብሔር መንፈስ ምን ይላል ብለን ነው የምንነጋገረው። የፖለቲካ አጀንዳ አይደለም እዚህ የምንናገረው። እንደዚያ ከሆነ የምንናገረው የእግዚአብሔር መርገም በእርግጥም በእኛ ላይ ነው። ዛሬ የኢትዮጵያ ቤተ ክርስቲያን መርገም ውስጥ እርም ውስጥ እየገባች ያለችበትም ምክንያት ለዚያ ነው። የሰዎችን አጀንዳ የፖለቲካን አጀንዳ በተቀደሰው አደባባይ ላይ እያራመድን ስላለ ደጋግመን እንዳልነው ይህ አውደ ምህረት የራሱ የመንፈስ ቅዱስ የእግዚአብሔር አውደ ምህረት ነው እንጂ የወያኔ አይደለም፣ የቅንጅት አይደለም፣ የኢሃፓ አይደለም፣ የኢዲሁ አይደለም፣ የማንም አይደለም። የኢትዮጵያውያን እግዚአብሔር የሚባርክበት እግዚአብሔር የሚቀድስበት ነው፣ የማንም አይደለም። ያንን ለማድረግ ያንን ለመናገር እግዚአብሔር መንፈስ ቅዱስ ካልተናገረን የሰዎችን ህይወት ልንለውጥ አንችልም። እንመጣለን፣ እንሰበሰባለን ጥሩ ሶሻል ክለብ ይኖረናል፣ ግን የህይወት ለውጥ አይኖረንም። ግን እግዚአብሔር ከባረከን የእግዚአብሔር መንፈስ ከእኛ ጋር ከሆነ እግዚአብሔር በመንፈሱ ከቀረበን በጸጋው እርክፍካፊ ትንሽ ከነካን ንስሐን ይሰጠናል። በወንድማችንና በእህታችን ሕይወት ውስጥ ያለውን መልካም ነገር እንድናይ ያደርጋል። በቤታችን ውስጥ እግዚአብሔር እያደረገ ያለውን በረከት እንድናይ ያደርገናል፣ እንድንመለከት ያደርገናል። ማማረር ሳይሆን ማመስገንን ያስተምረናል። ቀናችን ቢጨለም እንኳን ነገ ያለውን ብሩቅን እንድንመለከት ያደርገናል። ያንን የሚያደርገው የእግዚአብሔር መንፈስ ነው። እግዚአብሔር መንፈስ ቅዱስ ይጎብኘን። አሜን።